ሟቹ የኢትዮጵያው ጠቅላይ ሚኒስትር አቶ መለስ ዜናዊ በአጠቃላይ በአፍሪካ ስለነበራቸው ሚናና ስላበረከቱት አስተዋጽኦ በአፍሪቃና በዓለም መሪዎች ሲጠቀስ ሰንብቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር ጆኒ ካርሰን በመላው አፍሪካ ያለው እምነት ከታላላቅ መሪዎች አንዱ የሆኑትን ሰው አጣን የሚል ነው ሲል ይንደረደራል። በእርግጥ በዲሞክራሲ ረገድ ገና ብዙ መሰራት ያለበት ጉዳይ ነው ማለታቸውም ተመልክቷል። አቶ መለስ በሰላም ድርድርና ሰላም ጥበቃ እንዲሁም በሌሎችም አፍሪካን ጉዳዮች አበርክተዋል ያሉትን አስተዋጽኦ በኢትዮጵያ የውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲና የኮሚኒኬሽን ዲሬክተር አቶ ጌታቸው ረዳ የተናገሩትን የተካተተበት ቅንብር ነው። የምሽቱ አፍሪካ ነ ክረሶች የሚያሰማው የጠቅላይ ሚኒስትር መለስ ህልፈት አፍሪቃን ከታላላቅ ልጆቿ አንዱን ነጥቋል ሲል የአፍሪካ ህብረት መግለጫ ማውጣቱን ሮይተርስ የዜና አገልግሎት ጠቅሷል። የብሪታንያ የውጭ ጉዳይ ሚኒስትር ዴቪድ ካሜሩንም አቶ መለስ አፍላቂ የአፍሪቃ ቃል አቀባይ ነበሩ ሲሉ ማሞገሳቸውን ሮይተርስ ጨምሮ ገልጿል። የደቡብ አፍሪቃ ፕሬዚደንት ጃኮብ ዙማ አፍሪቃ ከታላላቅ ልጆቿ አንዱን አጥታለች በማለት ሀዘናቸውን ገልጸዋል። የናይጄሪያ ፕሬዚደንት ጉላግ ጆናተን ለብሔራዊ ልማትና ለክልላዊ እንዲሁም ከዛ ላለፈ መረጋጋት ላበረከቱት አስተዋጽኦ በትውልዳቸው ከታዩት ታላላቅ መሪዎች አንዱ ተደርገው ሲታወሱ ይኖራሉ ብለዋል። የሩዋንዳው ፕሬዝደንት ፖል ካጋሜ ደግሞ ለአጭር ጊዜ ጥቅም ሳይደለሉ፣ ለተጽዕኖ ሳይንበረከኩ፣ ምንጊዜም ቢሆን ጽኑ አቋም የሚወስዱ ለትክክለኛው ነገር የሚቆሙ መሪ ነበሩ በማለት አሞግሰዋቸዋል። የደቡብ ሱዳን ፕሬዝደንት ሳልቫ ኪር በበኩላቸው ታላቅ ሰው አጥተናል። የሰላማዊና የተራማጅ አፍሪካ ውርሳቸው ለዘላለም በልቦናችን ውስጥ ይኖራል። ጠቅላይ ሚኒስትር መለስ መሞላት የሚገባቸው ግዙፍ ቦት ጫማዎችን ትተውብን ሄደዋል። ይሁንና ይህች አህጉር በኢትዮጵያ በተጣለው ጽኑ መሰረት ላይ መገንባቷ እንደማይቀር እንተማመናለን ሲሉ ደምድመውታል። አቶ መለስ በሰላም ድርድር፣ በሰላም ጥበቃና በሌሎችም አፍሪካ ነክ ተግባሮች ስለነበራቸው አስተዋጽኦ በኢትዮጵያ የውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲና የኮሚኒኬሽንስ ጠቅላይ ዳይሬክተር አቶ ጌታቸው ረዳ ያብራራሉ። እንግዲህ ጠቅላይ ሚኒስትሩ በአፍሪካ በጠቅላለው በተለይ ደግሞ በሆርን ኦፍ አፍሪካ ሪጅን አካባቢ ወይም በግሬት ሌክስ ሪጅን አካባቢ በተከሰቱ ግጭቶች ላይ የአስታራቂነት ሚና ረጅም ጊዜ ሲጫወቱ ቆይተዋል። በሁሉም ግጭት ውስጥ ኢንቮልቭድ በሆኑ ወገኖች ዘንድም እኩል ከበሬታን ማግኘት የቻሉ መሪ ነበሩ። በሩዋንዳ የሰላም ማስጠበቅ ሂደት፣ በሩዋንዳ የእርቅ ሂደት ሩዋንዳን ያየን እንደሆነ የሰላም አስከባሪ ኃይል መላካችን ብቻ ሳይሆን እሳቸውም በግላቸው ከሩዋንዳ የፖለቲካ ኃይሎች ጋር ባላቸው ቅርበት ወደ እርቀ ሰላም እንዲመለሱ፣ ወደ መግባባት እና ወደ ሰላማዊ መንገድ እንዲመለሱ በሚደረግ ጥረት ውስጥ ብዙ አስተዋጽኦ አድርገዋል። በዚህም ምክንያት የሩዋንዳ ህዝብና መንግስት ከፍተኛ አድናቆትና ከፍተኛ ከበሬታን ያገኙ መሪ ነው የነበሩት። ለዚህም ነው የሩዋንዳ መንግስት የጠቅላይ ሚኒስትር መለስን ለሩዋንዳ ሰላምና ለሩዋንዳ መረጋጋት ያደረጉትን አስተዋጽኦ ግምት በማስገባት የሀገሪቱን ከፍተኛ የብሔራዊ ሽልማት እስከ መስጠት የደረሱት ጠቅላይ ሚኒስትር መለስ በሶማሊያ ያሉት የተለያዩ የፖለቲካ ኃይሎች ልዩነታቸውን አቻችለው ሀገሪቱን ወደ ተሻለ መረጋጋት ለማድረስ የሚያስችል እገዛ ለማድረግ እንዲቻል ብዙ ጥረት እንዳደረጉም አቶ ጌታቸው ረዳ ጠቁመዋል። በጠቅላይ ሚኒስትሩ አነሳሽነት በሶማሊያ የተለያዩ የፖለቲካ ኃይሎች ልዩነቶቻቸውን አቻችለው መንግስት አልባ የሆነችውን ሀገር ወደ ተሻለ መረጋጋት ለማድረስ የሚያስችል ማንኛውንም እገዛ ማድረግ እንዲቻል ብዙ ጥረት አድርገዋል። በአሁኑ ሰዓት አንድ ነገር ልነግርሽ የምችለው በአሁኑ ሰዓት የሽግግር መንግስት መሪዎች ሆነው እያገለግሉ ያሉት ሰዎች ሶማሊያ ኢትዮጵያን በጠላትነት የሚመልከቱ ሁኔታ እንደጠበቁ ሆኖ፣ በአሁኑ ሰዓት ያለው እውነት ግን ከጠቅላይ ሚኒስትሩ የአስታራቂነት ሚና በመነሳት እጅግ ከፍተኛ አክብሮት ስላላቸው በአሁኑ ሰዓት የሽግግር መንግስቱ መሪዎች ሳይቀር በጠቅላይ ሚኒስትሩ ሕልፈት እጅግ ከፍተኛ መደናገጥ ላይ የወደቁበት ሁኔታ ነው የምናየው። በተደጋጋሚ የተናገሩ ያሉት እሱን ነው። ምክንያቱም ሌላው ይሄ ዌስት ሚዲያ እንደሚያወራው ሳይሆን በሶማሊያ የተለያዩ ሀይሎች ዘንድ እንደ ጠቅላይ ሚኒስትር መለስ አስታራቂና ፍትሐዊ ርታ የሆነ አቋም ይዞ የሚንቀሳቀስ አለ ተብሎ አይታመንም። ብዙዎቹ የፖለቲካ ሀይሎችን በተደጋጋሚ የሚናገሩት እሱን ነው። እንደሚታወቀው ብዙ የሀገራችን መንግስታት የሶማሊያን መዳከም የኢትዮጵያ መጠናከር አድርገው የሚወስዱበት ሁኔታ ነው የነበረው። ግን ጠቅላይ ሚኒስትር መለስ በተደጋጋሚ የሚናገሩት እንደነበረው የተዳከመች ሶማሊያ ለኢትዮጵያ ስጋት ሊሆኑ የሚችሉ የሽብር ክስተቶች የሚመነጩባት ሆና የምትቀጥል በመሆኗ በሶማሊያ ውስጥ ሊኖር የሚችለው ሰላም ዞሮ ዞሮ የኢትዮጵያን ሰላም ከማረጋገጥ የሰው ኢትዮጵያን ልማት ከማረጋገጥ ጋር ቀጥታ ትስስር እንዳለው የሚያምኑ መሪ ነው የነበሩት። በዛም ምክንያት በተደጋጋሚ ለሶማሊያውያን ወደ ሰላም መንገድ መምጣት ያላሰለሰ ጥረት ሲያደርጉ ቆይተዋል። የሱዳንን ጉዳይ በሚመለከት ደግሞ አቶ መለስ የሱዳንና የደቡብ ሱዳን መሪዎች ሰላም እንዲያወርዱ ሲገፋፉ ቆይተዋል። በህመም ላይ እያሉ እንኳን ሳይቀር ስለ ጉዳዩ ከታቦ ምቤኪ ጋር ሲመክሩ እንደነበረ ተዘግቧል። በዚህ መሰረትም የደቡብ ሱዳን መንግስት በጠቅላይ ሚኒስትር መለስ ህልፈት የተሰማውን ሀዘን ለመግለጽ ባለፈው ማክሰኞ የሶስት ቀናት የሀዘን ጊዜያት በማወጅ ሰንደቅ ዓላማው ዝቅ እንዲል አድርጓል ሲል ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ዘግቧል። አቶ ጌታቸው ረዳም ያብራራሉ። ከሁለት ሺህ አምስት ጀምሮ የኮምፕሬንሲቭ ፒስ አግሪመንት የሚባለው አጠቃላይ የሰላም ስምምነቱ ሲፈርም የጠቅላይ ሚኒስትር መለስ ሚና እጅግ ከፍተኛ ነው የነበረው። ዲክላሬሽን ኦፍ ፕሪንስፕልስ የሚባለው ከጅምሩ የሰላም ሂደቱ ምንም መምሰል አለበት የሚለውን ነገር በትክክል ዲፋይን በማድረግ ና በኢትዮጵያ መሪነታቸውም ሆነ በኢጋድ ሊቀመንበርነታቸው ሁለቱ ወገኖች ወደ ሰላም ጠረጴዛ የሚመለሱበት ሁኔታ በማመቻቸት ረገድ እጅግ ከፍተኛ ሚና ሲጫወቱ ቆይተዋል። ምናልባትም ዩኒክ የሚያሰኘው ነገር ቢኖር ምንድን ነው፣ ሁለቱ ተቀናቃኝ ወገኖች ከማንም ሰው በተለየ ለጠቅላይ ሚኒስትሩ እጅግ ከፍተኛ ከበሬታ ነበራቸው። እንደሰማ ሲው የደቡብ ሱዳን መንግስት የጠቅላይ ሚኒስትሩ ከዚህ ዓለም በሞት መለየት ተከትሎ የሶስት ቀን ብሔራዊ ሀዘን ያወጀበት ሁኔታ ነው ያለው። የፈለገውን ያክል ልዩነት ቢኖራቸው ጠቅላይ ሚኒስትር መለስ የአንዱን ወይም ሌላውን ወገን ሳያስበልጡ ወይም ሳያበላለጡ ይልቁንም የሁለቱ ሱዳኖች ሰላም የእኛም ሰላም እንደሆነ በትክክል በመገንዘብ የኢትዮጵያ ሰላምና ልማት ከእነዚህ አካባቢዎች መረጋጋት ተነጥሎ እንደማይታይ በትክክል በመረዳት ሁለቱ ወገኖች ወደ ሰላም ድርድር ሊመጡ የሚችሉበት ሁኔታ በማምንቻ ሲደግፍ ትልቅ ስራ ሲሰሩ ቆይተዋል። በሕክምና ላይ በነበሩበት ወቅትም ቢሆን የአፍሪካ ከፍተኛ ፓነል ሰብሳቢ የሆኑት ታቦ ምቤኪም በተደጋጋሚ እንደጠቀሱት ጠቅላይ ሚኒስትሩ አሞኛልና ለረፍ ሳይሉ ሁለቱ ሱዳኖች ወደ ሰላም ሊመለሱ የሚችሉበት ሁኔታ ለማመቻቸት በሚደረገው ማንኛውም እንቅስቃሴ ውስጥ ሁሌ ተሳታፊ ነው የነበሩት አቶ መለስ ለሁለቱም ሱዳኖች የሰጡት ምክር እንደነበረም አቶ ጌታቸው ረዳ ጠቅሰዋል። ጠቅላይ ሚኒስትሩ ሁለቱ መለያየታቸው እንደማይቀር ሲረጋገጥ የሰጧቸው አንድ ምክር ነበረ። እባካችሁን ሱዳኖች፣ በእንግዳ አስተናጋጅነት ሱዳኖችን የሚያክል የለም። ይህንን ከፍተኛ ዝናና ስም ያተረፈላችሁን እንግዳ አስተናጋጅነት ሊጎዳ በሚችል መልኩ እንዳትለያዩ ይልቁንም ቦርደሮቻችሁ ሶፍት ቦርደር እንዲኖሯችሁ ይሄ በወታደር የሚጠበቅ እርስ በርስ ግጭት የማይለዩ ቦርደር ሳይሆን ሁለቱም ወገኖች ልክ እንደ ድንበር አልባ ተቆጥሮ አንዱ ወደ ሌላው መመላለስ የሚችልበት ሁኔታ ብታመቻችሁ የሚል እስካሁን ሬዞኔት የሚያደርግ በሁሉም የሱዳን ተደራዳሪዎች ዘንድ በተደጋጋሚ ዴድሎክ ሲፈጠር እንደ መገሰጫ ተጠቅሶ ሰዎችን ወደ የድርድር ጠረጴዛ ለመመለስ ሁሉ የሚያስችል ደረጃ ነው የደረሰው እና ከሁሉም ሱዳኖች ጋር መልካም ግንኙነት አለን። ጠቅላይ ሚኒስትር መለስ በኤርትራ ላይ ስለነበራቸው አቋም ደግሞ አቶ ጌታቸው ረዳ አብራርተዋል። ጠቅላይ ሚኒስትር መለስ ኤርትራ ነጻነቷን ለማግኘት ረዥም ጊዜ የተደረገ ጦርነት ኤርትራን የተቆጣጠሩበት ሰዓት ሰው እየሞተብን፣ ሰው እየታረደብንም ቢሆን ተቀጥለን ድንበራችንን እናስጠብቃለን የሚል መፈክር ውስጥ አይደለም የገቡት። እነዚህ ሰዎች ለዘመናት ባደረጉት እንቅስቃሴ ዲፋክቶ ነጻነታቸውን ያረጋገጡበት ሁኔታ ከተፈጠረ የሁለቱ ወገኖች ግንኙነት ወደ ተሻለ መሰረት ሊመጣ የሚችለው የነጻነት አስፒሬሽናቸውን በትክክል ተቀብለን በሁለታችን መሀል ኦልሞስት ድንበሩ ትርጉም የሌለው የሚሆንበትን ሁኔታ ማመቻቸት ቢቻል በቀጣይ ምናልባት ወደ ተሻለ ውህደት እና ወደ ተሻለ አንድነት መምጣት ይቻላል የሚል እምነት በመያዝ ነው የተደረገው። እንደዛም ሆኖ በኤርትራ መንግስት ትምክተኛ መንገድ ምክንያት የሆነው ሊሆን አልቻለም። ግን ጠቅላይ ሚኒስትሩ የኤርትራን እብሪት በኢትዮጵያ እብሪት የመመከት መንገድ አይደለም የተከተሉት። በእሳቸው እምነት ሉዓላዊነታችንን ማስከበር ከቻለን ዋናው ጠላታችን ድህነት ነው እና ከኤርትራ ሕዝብና መንግስት ጋር በሰላም የማንኖርበት ምክንያት የለም። ስለዚህ ይህንን አድርገን ለሰላም ጥረት ማድረግ መቻል አለብን የሚል አቋም ነው ያራመዱት። እስካሁንም ድረስ ከሁለት ሺህ አራት ጀምሮ በጠቅላይ ሚኒስትር መለስ አቅራቢነት ይፋ የሆነ የሰላም ሀሳብ አለ። ያ የሰላም ሀሳብ ከኤርትራ ወንድሞቻችን ጋር ያለን ግንኙነት በመንግስታት እንትን ምክንያት መስተጓጎል የለበትም። ይልቁንም ያሉንን ልዩነቶቻችን ችለን ወደ ሰላም መንገድ መጥተን ለጋራ ልማትና ለጋራ እድገት የምንሰራበት ሁኔታ ማመቻቸት አለብን የሚል አካሄድ ነው የተከተሉት። አቶ ጌታቸው ረዳ ጠቅላይ ሚኒስትር መለስ በአፍሪካ ሰላም በማስጠበቅ ረገድ ስለነበራቸው ሚናና አስተዋጽኦም ዘርዝረዋል። ሰላም ማስጠበቅን ያየን እንደሆነ ላይቤሪያ፣ ቡሩንዲ፣ ሩዋንዳ፣ በአሁኑ ሰዓት ሱዳን፣ ዳርፉር፣ አብዬ እነዚህ ሁሉ ቦታዎች በነገራችን ላይ በየትኛውም የዓለም የሰላም ማስጠበቅ ታሪክ ውስጥ ተደርጎ የማይታወቅ ነገር ቢኖር የአንድ ጎረቤት ሀገር ሙሉ ጦር በሁለት ግጭት ውስጥ በገቡ በደቡብ ሱዳንና በሰሜን ሱዳን ድንበር ውስጥ ገብቶ ሙሉ የሰላም ማስጠበቅ ስራ የሚሰራበት ታሪክ ኖሮ አያውቅም። በተደጋጋሚ እንደተገለጸው ሩዋንዳም፣ ቡሩንዲም፣ ላይቤሪያም፣ ዳርፉርም በአሁን ሰዓት አብይም የኢትዮጵያ ጦር የሰላም ማስከበር ተልእኮ ዲስፕሊን የሆነ በስነ ምግባር የታነጸ ከአካባቢው ህብረተሰብ ጋር የተለየ ግንኙነትና የተለየ ቁርኝት በመመስረት ከፍተኛ አክብሮትን ሊያስገኝ የቻለ ነው። ይሄ እንደዚህ አይነቱ ሁኔታ እንዲፈጠር የጠቅላይ ሚኒስትር መለስ አመራር እጅግ ከፍተኛ ሚና ነበረው። ጠቅላይ ሚኒስትር መለስ የሀገሪቱን የሰራዊት ግንባታ ሂደት ለመቃኘት ባወጧቸው ተደጋጋሚ አቅጣጫዎች ውስጥ ያሰመሩበት ነገር ቢኖር ህዝባዊን መሰረት የሌለው ሰራዊት የትም ቢሆን የፈለገውን ያክል የጦር መሳሪያ ቢሸከም ሊያሸንፍ አይችልም፣ የፈለገውን ያክል ትጥቅ ቢያሳምር የረባ ውጤት ሊያስገኝ አይችልም የሚል ስለሆነ ከምንም ነገር በላይ ህዝባዊ ሰራዊት ለመገንባት የተደረገው የተሳካ ጥረት አንድ ውጤት ነው ማለት ይቻላል። ለዛም ነው በየትኛውም የአገልግሎት መስክ የመከላከያ ሰራዊታችን አባሎች በሰላም ማስጠበቅ ግዳጅ በተሰማሩባቸው ቦታዎች ሁሉ የአካባቢውን ሰው አክብሮት፣ የአካባቢውን ሰው ፍቅር፣ የአካባቢውን ሰው ድጋፍ አግኝተው ኢትዮጵያንና ህዝቧን የሚያኮራ የሰላም ማስከበር ተልእኮ ግዳጅ ሲወጡ የምናየው ለዚህ ሁሉ ጠቅላይ ሚኒስትር መለስ ከሰራዊት ግንባታም ሆነ ከሰራዊት ስልጠና ዲሲፕሊን ጋር በተያያዘ በተደጋጋሚ የሰጧቸው አቅጣጫዎችና የሰጧቸው አመራሮች ትልቅ አስተዋጽኦ አድርገዋል። ኢትዮጵያ ሽብርተኝነትን በመታገድ ረገድ ከዩናይትድ ስቴትስ ጋር በቅርብ እንደምትሰራ ይታወቃል። በአንዳንድ አቅጣጫም ነቀፌታ አስከትሏል። አቶ ጌታቸው ረዳ ታዲያ ሽብርተኝነትን በመዋጋት ረገድ ኢትዮጵያ ለምን ከዩናይትድ ስቴትስ ጋር እንደምትሰራ ያብራራሉ። ዩናይትድ ስቴትስ ጋር ያለን ግንኙነት ዩናይትድ ስቴትስ የሽብር ቀጥተኛ ሰለባ ከመሆኗ በፊት የሽብር ሰለባዎች በመሆናችንና ሽብርተኝነትን በመዋጋት ውስጥ ለረዥም ጊዜ ያሳለፍን በመሆኑ ሽብርተኝነትን መዋጋት የጀመርነው በአሜሪካ አሳሳቢነት ወይም ለአሜሪካ ሲባል ሳይሆን ችግሩ አሜሪካ በቀጥታ ሰለባ ከመሆኗ ከአስር አመታት በፊት ጀምሮ ስንጋፈጠው ነው፣ ችግር ስለሆነ ነው። ስለዚህ እኛ ለአመታት ለዲኬድስ ስንዋጋው የነበረውን ሽብርተኝነትን እንደ ጠላት የፈረጀ ሌላ ወገን ሲመጣ ዩናይትድ ስቴትስ ብቻ አይደለም ራሽያ ሊሆን ይችላል ቻይና ሊሆን ይችላል ሳውዲ አረቢያ ሊሆን ይችላል ወዳጅ ማንሆንበት ምክንያት የለም አሁን አንዳንዶች የአሜሪካ አንዳንድ ባለስልጣኖችም ቢሆን በስህተት የሚረዱት ነገር ቢኖር እኛ እነሱ ላስቀመጡት ጸረ ሽብር አጀንዳ ሲባል ስራ እንደምንሰራ አድርገው የሚገነዘቡ ሰዎችም አሉ በስህተት ስለዚህ ዋናው ነገር ይሄ የራሳችን አጀንዳ ነው የራሳችን አጀንዳ ሆኖ ሲያበቃ ግን ተመሳሳይ አጀንዳ ካላቸው ወገኖች ጋር ሉዓላዊነታችንና የጥቅማችንን በማይጎዳ መልኩ ግንኙነት ማድረግ እንዳለብን በጽኑ ያምኑ ነበር። ጠቅላይ ሚኒስትር መለስ የመሰረቱት መንግስት ያቋቋሙት መንግስትም ይህንኑ ያምናል። ኦፍ ኮርስ በእንደዚህ አይነት እምነት የምንቀጥልበት ሁኔታ ነው ያለው። ይህንን የምንቀይርበት ምንም አይነት ምክንያት የለም። በደቡብ አፍሪካ የሚገኘው የጸጥታ ጥናትና ምርምር ተቋም የአፍሪካ ቀንድ ክፍል አንጋፋ ተመራማሪ የሆኑት አንድሪው አሳሞ ጠቅላይ ሚኒስትር መለስ በሀገራቸውና ከዚያም ርቆ በመሄድ የሚተዉት ትልቁ ውርስ የኢኮኖሚ እድገትና ሀገራቸው በአፍሪቃ ቀንድና በአፍሪቃ ህብረት ደረጃ ጠንካራ ቦታ እንዲኖራት ለማድረግ በነበራቸው ብቃት ነው ብለዋል። ኢትዮጵያ የእሳቸውን ጠንካራ ገጽታንም የምታጣ ይመስለኛል ሲሉም ምሁሩ አስገንዝበዋል። የአፍሪቃ ህብረትም በአፍሪቃዊነት ከሚያምኑ ልጆቹ አንዱን አጥቷል ይላሉ አንድሪው አሳሞ። አቶ ጌታቸው ደግሞ ጠቅላይ ሚኒስትር መለስ አፍሪቃን የወከሉባቸው ነጥቦችን ይዘረዝራሉ። በቡድን ስምንት እና በቡድን ሀያ ውስጥ የአፍሪካን ፌር ትሬድ በሚባለው በተለያዩ መስኮች የአፍሪካን ጥቅም ለማስከበር በሚደረጉ እንቅስቃሴዎች በሙሉ የአፍሪካን ድምፅ አርቲኩሌት በሆነ መንገድ እንዲሰማ በማድረግ ከበለጸጉ ሀገራት ጋር በሚደረጉ ድርድሮች የአፍሪካ መብትና የአፍሪካ ጥቅም በማያሸማ ሁኔታ እንዲረጋገጥ በማድረግ ግልጽ ድምፅ፣ ግልጽ አርጊመንት፣ ግልጽ ሙግት የሚያደርጉ ሰው ስለነበሩ ያ ደግሞ በአፍሪካውያን ዘንድ ሙሉ ከበሬታ ያስገኝላቸውና ከአፍሪካ አልፎ ደግሞ በተግባርም አሁን በየመድረኩ የሚያንቀሳቀሱት ነገር ኢኒሽቲቭ ወስዶ አገር ውስጥ በሚያደርጉት እንቅስቃሴ የክላይሜት ቼንጅን ያየ እንደሆነ ሀገር ውስጥ ክላይሜት ሪዚሊንት ኢኮኖሚ ግሪን ኢኮኖሚ ለመመስረት የሚደረገው ድረስ ከማንም በፊት ኢኒሽቲቭ ተወስዶ ኢትዮጵያ ውስጥ የሚደረግ እንቅስቃሴ የመሩ ናቸው። ከዛ በላይ እያንዳንዷ ከፌር ትሬድ ወዝ ተከምላቸው ነገሮች ጋር የተያያዙ ኢኒሽቲቮችን አገር ውስጥ ተግባራዊ በማድረግ የሀገር ውስጥ ሀብት የሀገር ውስጥ ችግር ተፈቶ ዜጎች ከድህነት የሚላቀቁበትን ፖሊሲዎች በመቅረጽ ስለዚህ ራሳቸው አርአያ ሆነው የተንቀሳቀሱ የአፍሪካን ድምፅም በከፍተኛ ደረጃ በአለም ደረጃ እንዲሰማ የሚያደርጉ መሪ ነው የነበሩት በዚህም በአፍሪካውያን ዘንድ እጅግ ከፍተኛ ከበሬታን እጅግ ከፍተኛ ተሰሚነትን ማግኘት የቻሉ ከአፍሪካም አልፎ እንደምታየ በቡድን ስምንትና በቡድን ሃያ ሀገሮች ውስጥ ያለምንም ማመንታት በተደጋጋሚ ተጋብዘው የአፍሪካን ድምፅ በተደጋጋሚ ማሰማት የቻሉ ቪዥነሪ መሪ ነው የነበሩት። በትክክልም የአፍሪካን ድምፅ አርቲክሌት በማድረግ በዓለም መድረክ ላይ እንዲሰማ ማድረግ ረገድ የጠቅላይ ሚኒስትሩ ሚና የማይተካልት የሚች ደረጃ ነው የነበረው። የጠቅላይ ሚኒስትር መለስ ዜናዊ ሕልፈት የእሳቸውን ጫማ ሊሞላ የሚችል ሰው ይኖር ይሆን የሚል ጥያቄ እያስነሳ ነው። እሳቸውን ተክተው በመስራት ላይ ያሉት አቶ ደሳለኝ ሀይለ ማርያም የእሳቸውን አይነት ሰው መተካት በጣም ከባድ ነው ሲሉ መናገራቸውን ሮይተርስ የዜና አገልግሎት ዘግቧል። በደቡብ አፍሪቃ የግጭት አፈታት ማዕከል ዋና ስራ አስኪያጅ አዲ ኬይ አዲባጆም አቶ ኃይለማርያም ደሳለኝ በሚገባ ብቃት ያላቸው ሰው ተደርገው ይታያሉ። ይሁንና ውስብስብ የሆነውን ጥምረት አንድነት በመጠበቅ ረገድ የአቶ መለስን ያህል ብቃት ያለው የለም። አቶ መለስ አፍሪቃ ካፈራቻቸው በጣም አሳቢ መሪዎች አንዱ ነበሩ። ስለሆነም ክፍተት መኖሩ አይቀርም ሲሉ መናገራቸውን ጋርዲያን ድረገጽ ጠቅሷል። አቶ ጌታቸው ረዳ በበኩላቸው ስለ አመራሩ አንድ ነገር መናገር የሚቻለው የጠቅላይ ሚኒስትርን መለስን ፐርሰናል ኳሊቲዎች የመተካት እቅድም ፍላጎትም ቴንደንሲ ያለው አመራር አይደለም። አሁን የተረከበ ያለው የጠቅላይ ሚኒስትር ፐርሰናል ኳሊቲዎች ፍጹም የማይተኩ የሚባሉ ዋንስ ኢን ላይፍታይም የሚከሰቱ አይነት አጋጣሚዎች ናቸው። ግን ባደረጓቸው እንቅስቃሴዎች፣ በቀረጿቸው ፖሊሲዎች፣ በነደፏቸው ስትራቴጂዎች ኢትዮጵያን በዓለም መድረክ ትልቅ ስታቸር እንዲኖራት አድርገዋል። ስለዚህ ይህ አመራር ይሄንን በትክክል ይገነዘባል። አሁን ያለው አመራር ይሄን በትክክል ከመገንዘብን በመነሳት ኢትዮጵያ የተሰጣትን ተገቢ ስፍራ የማታጣበትን በኢኮኖሚ እድገቷ በጸረ ድህነት ትግሏ በየጊዜው ሰክሰስፉል ሆና የምትቀጥልበትን በየጊዜው ውጤት የምትጨምርበትን አካሄድ ጠቅላይ ሚኒስትር መለስ የቀየሷቸውን አቅጣጫዎች በመያዝ ይህንን ነገር ለማሳካት ሙሉ ቁርጠኝነት ያለው አመራር ነው ያለው። ስለዚህ በፐርሰናል ኳሊቲ ደረጃ ጠቅላይ ሚኒስትር መለስ በጉዳዩ ላይ የነበራቸው ነገር የመተካት ፍላጎትም ኢሉዥንም የለም በአዲሱ አመራር በኩል። የአዲሱ አመራር ዋነኛው እምነት ምንድን ነው? ኢትዮጵያ ጠቅላይ ሚኒስትር መለስ በቀረጿቸው ፖሊሲዎች በቀየሷቸው መንገዶች ያገኘችውን ሁነኛ ስፍራና ከበሬታ የማታጣበትን በቀጣይም በዓለም መድረክ ላይ የአፍሪካን ድምፅ ከፍ ብሎ እንዲሰማ የሚደረገ ጥረት ላይ ኢንዘ ፎርስ ፍሮንት ትቀጥላለች ነው። ስለዚህ ያንን ለማድረግ ሙሉ ቁርጠኝነት ሙሉ ብቃትና አንድነቱ የያዘ አመራር ነው ያለው። ጠቅላይ ሚኒስትር መለስ ከሀገራቸው አልፎ በመላ አፍሪካ ስለነበራቸው አዎንታዊ ሚናና አስተዋጽኦ እንዳለ ሆኖ ጉድለት ስለሚባለው የሰብአዊ መብትና የዲሞክራሲ ጉዳይን በሚመለከት የቀድሞ ጓዶቻቸው ሳይቀሩ በአቋም በመለያየታቸው እስከነ ቤተሰቦቻቸው እስከ መታሰርና ከስራ እስከ መባረር መድረሳቸው ይታወሳል። በኢትዮጵያ የውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲና የኮሚኒኬሽንስ ዋና ዳይሬክተር አቶ ጌታቸው ረዳ ግን አንድ ፓርቲ አላማውን አያስፈጽሙም ብሎ ባምንበት ወቅት ከስልጣን ገለል ማድረጉ አይቀሬ ነው ይላሉ። ስራ ማለት መምህርነት ከሆነ መምህርነት ማባረር ይሄ አግባብነት የለውም። ስራ ማለት ኢንጂነርነት ከሆነ ከኢንጂነርነት ማገድ አግባብ አይደለም። ይሄ ተገቢም አይደለም። ይሄ ተሰርቶ ከሆነ ጥፋት ነው። ሰዎቹ ከስልጣን ታገዱ። ፓርቲ ነው ፓርቲ ፕላትፎርሜን ያስፈጽሙልኛል፣ አላማዬን ያስፈጽሙልኛል ብሎ ለስልጣን ያስቀመጣቸው ሰዎች ዓላማውን የማስፈጸም አቅማቸው ወይም ፍላጎታቸው አደጋ ላይ ወድቋል ብሎ ያመነ ሰዓት ከስልጣን ገልል ያደርጋቸዋል። ስለዚህ ከጠቅላይ ሚኒስትር መለስ አመራር ወይም ከአጠቃላይ ፓርቲው አቅጣጫ ጋር ልዩነት ያለው ሰውዬ የክልል ፕሬዚደንት ሆኜ እቀጥላለሁ የሚልበት ምክንያት ጨዋታ ነው የሚሆነው። አቶ ገብሩ አስራት ከመምህርነት አቶ ገብሩ አስራት የሆነ ኤንጂኦ ተቀጥሮ ስራ ከመስራት ወይም ፖለቲካል ሹመት በማይፈልግ ጉዳይ ላይ ተወዳድረው እንደ ባለሙያ የመስራት እድል ተነፍጓቸው እንደሆነ እሱ ሙሉ በሙሉ ስማማለሁ። ያ ግን አይደለም የተፈጠረው ነው። የመንግስት ስልጣን የመያዝ መብት የሚባል የለም። በነገራችን ላይ የመንግስት የስራ መብት ሊኖር ይችላል። የመንግስት ስልጣን ግን ያገለግላል ብሎ ያመነ ፓርቲ የሾመ ቀን ኤክሰርሳይዝ የሚደረግ ስልጣን ነው። ስለዚህ ያ ነገር ያ ኔክሰስ ያ ግንኙነት የተበጠሰ ሰዓት ያከትማል ማለት ነው። ሰብአዊ መብትንና ዲሞክራሲን በሚመለከትና የተቃዋሚዎችን አንደበት ለመሸበብ የወጣ ስለሚባለው ጸረ ሽብር ህግም አቶ ጌታቸው ምላሽ ሰጥተዋል። أقوله مستر مister يهيل يهلا زمانات بدنا كورنا بدنا هنات بما هي بالنسبة በፖለቲካ ህይወቱ ቀጥተኛ ተሳትፎ ሊያደርግ የሚችልበትን ፖለቲካል አሬንጅመንት መፍጠር አንደኛ የቤት ስራችን ነው። ከምንም ነገር በላይ ግን ብዙህነታችንን ማስተናገድ የሚችል ዴሞክራሲያዊ ስርዓት መፍጠር ለአንድነታችን መቀጠል፣ ለህልውናችን መረጋገጥ ወሳኝ ነው የሚል ግልጽ ቪዥን አርቲኩሌት በማድረግ ዜጎች ከፌዴራል እስከ ታች ቀበሌ ድረስ በፖለቲካ ጉዳዮች ተሳትፎ ማድረግ የሚችሉበትን ስርዓት ዘርግተዋል። ይህ ስርዓት ተዘርግቶ ሲያበቃ የሚደረጉት እንቅስቃሴዎች ሙሉ በሙሉ ትክክል ላይ ሆኑ ጥፋቶች፣ ሂር ጥፋቶች ሊገኙ ይችላሉ። እነኛ ጥፋቶች በዲሞክራሲ ስርአት ግንባታ ሂደት አዲስ ከመሆናችን ጋር ተያይዞ የተፈጠሩ እንጂ በዲዛይን ይሄን ነገር እናደርግ ተብሎ የተፈጸሙ ነገሮች አይደሉ። የጠቅላይ ሚኒስትር መለስ ለዲሞክራሲና ለሰብአዊ መብት ያለ ኮሚትመንት ህገ መንግስትን ፌዴራል ስርአትን ከመዘርጋት በላይ ሊያረጋግጥልን የሚችለው ነገር ኢትዮጵያ ውስጥ ይቅር ዩኒቨርሲቲ የቄስ ትምህርት ቤት በወጉ ያልነበረባቸው መንደሮች ሳይቀር በስፋት ትምህርት ቤት ተስፋፍቶ ዜጎች ልጆቻቸውን ከፕራይመሪ ወደ ሴከንደሪ ከሰከንደሪ ወደ ከፍተኛ ትምህርት ተቋማት ሊልኩ የሚችሉባቸው ሰፋፊ እድሎች ፈጥረዋል። መንግስታት ትምህርት እንዳይስፋፋ የሚፈልጉበት ዋናው ምክንያት የተቃውሞ ምንጭ ሊሆኑ የሚችሉ እድሎችንም ለማቀጨጭ ነው። ለጠቅላይ ሚኒስትር መለስ ይሄ ስጋትም አልነበረም። ለሚመሩት ፓርቲም ትልቅ ስጋት የነበረው ድህነትና ኋላ ቅድመት መሀይምነት ነው። ለዛው ነው በአሁኑ ሰዓት በኢትዮጵያ ሁሉም አካባቢዎች እጅግ ከፍተኛ ቁጥር ያለው ሰው ከሀያ ሚሊየን በላይ ልጆች ትምህርት ቤት አሉ። የኢትዮጵያ ፊውቸር ነው ጠቅላይ ሚኒስትር መለስ የመሯት ኢትዮጵያ የእሳቸውንም ራዕይ ተከትሎ የምናስቀጥላት ኢትዮጵያ በሚሊዮኖች የሚቆጠሩ ሰዎች ተምረው በመማራቸው ምክንያት ትዕዛዝ የሚቀበሉ ሳይሆኑ መብቶቻቸውን በትክክል የሚያረጋግጡ መብቶቻቸውን እንዲረጋግጥላቸውም ያላሰለሰ ትግል የሚያደርጉ ዜጎችን ነው እያፈራ ያለው ጠቅላይ ሚኒስትር መለስ የሰነቁት ራዕይ። ስለዚህ ለዲሞክራሲ ያለን ኮሚትመንት ህዝብን ከማስተማር በሚሊዮኖች የሚቆጠሩ ዜጎች የስራ ዕድል ሊፈጥርላቸው የሚችል የትምህርት ዕድል ሊፈጥርላቸው የሚችል እውቀት ሊፈጥርላቸው የሚችል ሁኔታ ከማመቻቸት በዘለል ሊገለጽ የሚችል አይመስለኝም። ጸረ ሽብር ህጉ የዜጎቻችንን መብት ለማስከበር እንጂ ለመጉዳት የወጣ ህግ አይደለም ይላሉ በኢትዮጵያ የውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲ ና የኮሚኒኬሽንስ ጠቅላይ ዳይሬክተር የሆኑት አቶ ጌታቸው ረዳ። ጸረ ሽብር ህጉ ኦልሞስት ቃል በቃል ከእንግሊዝ ነው የተወሰነው። በእንግሊዝ ሀገር የኦሳማ ቢንላደንን ኢንተርቪው ኤር ማድረግ ወንጀል ነው። የእኛ ህግ አይ ይሄኛው ትንሽ በዛ በሚል ኦሳማ ቢንላደንን መልእክት ለማስተላለፍ በማሰብ ወይም የቴሮሪስት መልእክት እንትን ለማድረግ በማሰብ ኤክስትራ ርቀት የሄደ ሰው ጥፋተኛ ነው ይላል እንግሊዝ ሀገር። ከኛ እጅግ በጣም በባሰ ደረጃ ሊያስደነግጥ የሚችል የሚመስል ነገር ህጋዊና ህገ መንግስታዊ ሆኖ ኢትዮጵያ ከዛ እጅግ በጣም የለሰለሰ በጥንቃቄ የተመረጠ ግን ከዛው የተወሰደ ነገር ሲኖር ጸረ ህገ መንግስታዊ የሚሆንበት ምክንያት ምንድን ነው ነው? እንግሊዞች ለረዥም ጊዜ ዲሞክራሲ የቆዩ ሰዎች ናቸው እና ቴምፕቴሽን ናቸውን ያስወግዳሉ ስለዚህ ሰው አይጎዱም። እናንተ ግን የአውሬነት ተንደንሲያችሁ ስለሚበዛ እንደዚህ አይነት ጉዳይ ላይ አናምናችሁም የሚል ነው። በስሙ ልጥራው ካልሽ ዘረኝነት ነው፣ ግን እዛ ድረስ መሄድ የማንፈልግም። ዋናው ነገር ምንድን ነው? ዜጎቻችንን ሰላም፣ የዜጎቻችንን መብት ለማስከበር በሚደረግ ጥረት የማንንም ፈቃድ አንጠይቅም ነው። ጠቅላይ ሚኒስትር መለስ በተደጋጋሚ አርቲኩለት ያደረጉት መልእክትም ይሄንን ነው። ስለዚህ የምናወጣቸው ህጎች ዜጎቻችን ለመበደል ብለን የምናወጣቸው ህጎች አይደለም። የዜጎቻችን መብት ለማስከበር በሚባል የወጡ ህጎች ናቸው። እነዛ ህጎች አንድ ኒውዮርክ የተቀመጠ ችርቻሮ የከፈተ ሂማን ራይትስ በሚል የከፈተ አንድ ተቋም የሆነ ትርጉም ሊሰጡ ይችላል። ዝርዝሩን ልይ ብትይ የቻሪቲ ህግ የሚባለውንም ጭምር ብታይ መፈክር ይዘው ግን ጠቅላይ ሚኒስትር መለስ እንዲህ አደረጉ፣ ጠቅላይ ሚኒስትር መለስ እንዲህ አጠፉ የሚለው መሰረት ያለው ነገር አይደለም። የጠቅላይ ሚኒስትር መለስ መንግስት ጋር የሚያወራዱት ሂሳብ ያላቸው ወገኖች የፈልጉትን ሊሉ ይችላሉ። ከዚህ ውጭ ግን ህጎቹን በሚመለከት ውሃ የሚቋጠር ምንም አይነት ክሪቲሲዝም ሊቀርብ የሚችል አይመስለኝም። በመጨረሻም አቶ ጌታቸው ጠቅላይ ሚኒስትር መለስ ለዚች ሀገር እድሜያቸውን ሙሉ የለፉ ሰው ናቸው ብለዋል። አንድ ነገር ብቻ ነው ማለት የምፈልገው ጠቅላይ ሚኒስትር መለስ ለዚች ሀገር እድሜ ልካቸውን የለፉ ሰው ናቸው። ከመልፋት በዘለለ ኢትዮጵያውያን በተግባር ያረጋገጡት ህይወታቸው እንደሚቀየር፣ የኢትዮጵያ ህዳሴ እውነትም እውን እንደሚሆን በተግባር ያረጋገጡ መሪ ናቸው። በዲሞክራሲም በሰብአዊ መብትም ግንባታ ረገድ ዜጎች ከአሁን በኋላ ሊቀለበሱ የማይችሉ የመብት ደረጃ ላይ ማድረስ የቻሉ መሪ ናቸው። ይሄኛው ሳይድ የሌላው ዓለም የሚፈልገውን ያክል አውቀውታል ብለን ባናምንም የኢትዮጵያ ህዝብ በትክክል የተገነዘበውና ለስከ መጨረሻው ድረስ ስማቸው ሲዘከር የሚታወሱበት ጉዳይ ነው የሚሆነው ይህን ስርዓት እሳቸው የመሰረቱትን ያቆሙትን ስርዓት ማስቀጠል እና የሚፈልገው ግብ ላይ መድረስ እንግዲህ የሚቀረው ሊደርሺፕ ስራ ነው። ያ የሚሰራ ይሆናል። አመሰግናለሁ። እሺ እንግዲህ አቶ ጌታቸው ረዳ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ። አመሰግናለሁ።